የኢትዮጵያ ወቅታዊ የፖለቲካ ይዞታና የመንግስት አስተዳደር በተቃዋሚ የፖለቲካ ድርጅቶች እይታ በዲሞክራሲያዊ የለውጥ ሂደቶች የተቃዋሚዎች ሚናና እንዲሁም የሕዝቡን ተሳትፎ ጨምሮ የሚመረምር ውይይት ሁለተኛና የመጨረሻ ክፍል ነው። ተከታዩ አሉላ ከበደና ትዝታ በላቸው በአገር ውስጥ ከሚንቀሳቀሱ ፓርቲዎች የሦስቱን መሪዎች የአንድነት ለፍትህና ለዲሞክራሲ ዋና ጸሐፊ አቶ አስራት ጣሴን፣ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት አቶ ሙሼ ሰሙና የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን በዘርፈ ብዙ የኢትዮጵያ ፖለቲካና ሌሎች ተያያዥ ጥያቄዎች ዙሪያ አወያይተዋል። የምሽቱ ዝግጅታቸው ትናንትና እልባት ካደረጉበት ይጀምራል። የምንጫወት የምንችለው ሚናግ መጀመሪያ በፓርቲያችን ውስጥ እናንተ እንዳናሳችሁት ውስጠ ዲሞክራሲን ማስፈን ቅድሚያ ሊሰጠው ይገባል። አንድነታችን ወይንም ጥምረታችን ደግሞ መፈጠር ያለበት ከጥንካሬያችን እንጂ ከድክመታችን መሆን የለበትም። ነው ደካማ ፓርቲዎችን አብሮ ይዞ ለመሄድ መሞከር በድክመታቸው ምክንያት የሌለጠ ድክመት ውስጥ እንዲወድቁ ነው የሚያደርጋቸው ብዬ ነው ማለት። መልካም አቶ ሙሼ ቅድም ያስቀመጧቸው ዳራዎች፣ መሰረታዊ ጭብጦች፣ የሀገሪቱን ፖለቲካ ባህል ጨምሮ የሚመለከቱ ረጅም ዓመታት የፈጁት ሁኔታዎች ከግምት ማስገባት ያሏቸውን አድማጮች የሚጋሩት የሚመለከቷቸው ይመስለኛል። ይበልጥም ሊያነጋግሩ ይችላሉ። አሁን ወዳለ ጊዜያዊ ሁኔታን መልሶ ና እንደ ተቃዋሚ ፓርቲ ያለፉትን በርከት ያለው ዓመታት በተቃዋሚነት እንደሚንቀሳቀስ ፓርቲ እንደ ኢዴፓ መሪ በግሎ ሊሆን ይችላል ልታደርጉ ይገባ የነበረ አሁን የጀማመሯቸው አሉ። ውስጣዊ ዴሞክራሲን ጭምር ገልጸዋል። እንዲህ ያለ የለውጥ ሽግግር ባለበት ሁኔታ የጎላ ሚና እንዳይኖራቸው ያደረገ በገዢው ፓርቲ ከሚደረጉ ጫና ውጪ በእናንተ በኩል እኛ አድርገናል የሚሉትን በተጨባጭ የሚቀበሉ የሚያምኑትን ይንገሩኝ። እንግዲህ አስራ ዘጠኝ ዘጠና ሰባት አመተ ምህረት በፊት በነበሩት ዘመኖች ላይ ኢዴፓ ከሶስት የፖለቲካ ፓርቲዎች ጋር ተዋህዷል። ውህደቶቹም በጣም ጥሩ እና እየተሳኩ ናቸው። ከኢዳግ ጋር ተዋህደናል፣ ከኢዲዩ ጋር ተዋህደናል፣ ቀጥሎ ደግሞ ከመድህን ጋር ተዋህደናል። መድህን በተወሰነ ደረጃም መንገጫገጭ ቢኖረውም ይሄ ለእኛ በጎ እና ገንቢ ሚና ነው ብለን ነው የምናምነው። በአንድ ፓርቲ ውስጥ የአመራር ለውጥ አድርጎ የፓርቲ ስም ለውጦ መዋሀድ፣ መጣመር፣ አብሮ መስራት ከዚህ በፊት የነበረው ስም ሳይኖር አብሮ መታገል ይቻላል የሚለውን እምነት አምጥተናል። የፍልስፍና አንድነት መሰረት እንዳለው ሁሉ እያመንን ከዛም በኋላ ቢሆን የተፈጠረው ችግር ከብዙ የፖለቲካ ፓርቲዎች ጋር ተቀራርቦ ለመስራት የሚያስችለን ሁኔታ ባይኖርም በበኩላችን የወሰድነው አቋም ምንድን ነው? የመጀመሪያ ውስጠ ድርጅት ዲሞክራሲያችንን ማጠናከር ነው። በዚህ ምክንያት በየሁለት አመቱ የምናደርገውን ጠቅላላ ጉባኤ ያለማቋረጥ ስናደርግ ቆይተን ያመራር ለውጥ አድርገናል። ያመራር ለውጡ እንግዲህ እንደምታውቁት ከዶክተር አድማስ ወደ አቶ ልደቱ፣ ከአቶ ልደቱ ደግሞ አሁን ወደ እኔ መጥቷል። ይህ እንግዲህ የውስጠ ዲሞክራሲ መገለጫችን ነው። የሚቀጥለው ተርማችን ቅርብ ጊዜ ነው። ከዛ በኋላ ደግሞ አዲሱን አመራር ወይንም የሚሆነውን ነገር ምን ይሆናል ይሄም በጎ ጎናችን እና ሌላውን ፖለቲካ ፓርቲ በዚህ መንገድ አብሮ እንዲሄድ የራሳችን የምንለው ነገር ያበረከትነው ነው ሌሎች የላቸውም ማለት አይደለም ይሄ የራሳቸው ጥሩ በዚህ መንገድ ኤክስፒሪንስ እንዳላቸው አምናለሁ ሶስተኛው ነገር ደግሞ ምንድን ነው ተቀራርቦ የመነጋገር ጉዳይ ነው ተቀራርቦ የመነጋገር ጉዳይ በኢትዮጵያ ውስጥ በቅድመ ሁኔታ የሚቻል ነገር አይደለም ከባህላችን አኳያ ስለዚህ በእኛ እምነት የኢትዮጵያ ታሪክ የሁሉ ነገር ዳራ ወይም መነሻ አድርገን ተነስተን ወዳልተገባ ሰጣ ገባና እመን አትመን ልትርቅ እስከምንሄድ እስቲ አንን የታሪክ ሂደት ለአንድ ዘመን ለታሪክ ጸሐፊዎች እንትሆንና ሁላችንም በታሪክ ጸሐፊዎች የሚሰጠውን ድምዳሜ ይኖራል። ያን ድምዳሜ ለመቀበል በአእምሯችን ዝግጁ ሆነን እስቲ እንነጋገር፣ እንቀራረብ፣ አንዳችን በአንዳችን ላይ የምንሰረዝረውን ነገር እናቁም፣ ወይንም ደግሞ ሙሉ ለሙሉ በዚህ ጉዳይ ላይ ፊታችንን ወደሚያስፈልገው ስርዓት መገንባት እናተኩር የሚል አቅጣጫ ተከትለን የመጣ ነው እና እነዚህ ነገሮች እንግዲህ በምን ያህል ደረጃ አስፋፍተን ሄደንባቸዋል ያጠያይቋሉ። ምክንያቱም የአቅም ጉዳይ አለ፣ የጊዜ ጉዳይ አለ፣ ተቀራርቦ ለመነጋገር ፍላጎት አለመኖር አለ፣ ጥርጣሬ አለ፣ ስጋት አለ። እነዚህ ነገሮች ደግሞ ፖለቲካ ውስጥ ሁሌም ያሉ ነገሮች ናቸው። ለሰላማዊ ትግልም አዲስ እንደ መሆናችን ሁላችንም ይህንን እድል በደንብ ከፍተን ለመጠቀም ያልቻልንባቸው ሁኔታዎች አሉ። እነዚህን እንደ ደካማ ጎኖች እወስዳለሁ። ነገር ግን በኢዴፓ በኩል ባለፈውም ሰር አሁንም በአለው አመራር ከብዙ ከቅድጅት ጋር በነበረን ሂደት ውስጥ ብዙ መግባባት ያልነበረን ሰዎች ጋር ተቀራርበን የምንነጋገርበት ደረጃ ላይ ደርሰናል። ያ ማለት በእኛ በኩል አሁንም ያለው አማራጭ ተቃዋሚዎች ቁጥራችን ቀንሶ ትርጉም ያለው ትግል ለማምጣት ያለንን የገንዘብ፣ የሰው ኃይል፣ የቁሳቁስ ሀብት ማሰባሰብ አለብን ብለን ነው የምናምነው። ለዚህ ደግሞ የፕሮግራም አንድነትን የአሰራር አንድነትን የተመክሮ አንድነትን ይዘን ነው የምንንቀሳቀሰው ብዬ አምናለሁ። እና ከዚህ ባለፈ እንግዲህ ጊዜ የሚጠይቅ ነገር ነው። እንዳልፈረው ግጭትና ለመግባባት በጣም ጥልቅ ነበር። በእኛም በኩል ከባድ የሆነ ስነ ልቦና ተጽዕኖ ነው የተደረገብን ብለን ነው የምናምነው። በዛም በኩል ደግሞ የሚነሳ ነገር አለ። ግን ዋናው ነገር ከሁላችንም በላይ ይህች ሀገር ትበልጣለች፣ ኢትዮጵያ ትበልጣለች። መልካም፣ የትኛውም ጋ ስህተት ሊኖር ይችላል። ያንን መረጃ ለታሪክ እና ለታሪክ ጸሐፊ ትተን እስቲ የኢትዮጵያን ህዝብ ችግር ደግሞ መለስ ብለን እንመልከት ነው። አቶ ሙሼ አመሰግናለሁ። ሰፋ ያለ ትንተና ነው የሰጡን። ወደ አቶ አስራት ጣሴ ሊሄድ አቶ አስራትም እንዲሁ ሊሻሻል ይገባል ብለው የውስጥ ግምገማ የሚያደርጉበት እንዲሁም ደግሞ አሁን በቅርቡ ከተለያዩ ፓርቲዎች ጋር እርስዎ ቁጥሩን ሊጠቅሱልን ይችላሉ አንድ የሚያደርጉ ሀገራዊ ጉዳዮች ላይ አብሮ ለመስራት የመግባቢያ ሰነድ ተፈራርማቸዋል። ያ ሰነድስ ወዴት ሊያመራ ይችላል? ከአጠቃላይ የህዝብን ችግር ለመፍታት በሚያስችል መልኩ የት ሊያደርስ ይችላል? እሺ አንድ ሁለት ነጥቦች ግን ቀደም ብሎ በተነሳው ጥያቄ ላይ ላክልና ወደ ሁለተኛው ልሂድ። አንዱ ትልቁ በአገራችን ውስጥ የፖለቲካ ፓርቲ ስርዓት ችግር ነው ብዬ ጎልቶ የሚታየኝ ፓርቲዎቹን የህዝብ አላደረግ፣ ወይንም ህዝብ ራሱ ፓርቲዎቹን የራሱ አላደረግ እንዳውም ፓርቲዎች በሚያሳዝን ሁኔታ በመሪዎቻቸው ስም እኮ ነው የሚጠሩ። ስለዚህ ህዝብ ህዝብ ሊያዘው ያልቻለ ፓርቲ በውስጡ ቅድም እንደተባለው ዲሞክራሲያዊ አሰራር ሊኖረው አይችልም። ተጠያቂነት ያንሰዋል እና ሀይ የሚለው የለም። ከአንዱ ጋራ ሲጣላ ሌላውን ሲያባርር፣ ሁልጊዜ ባለቤቱ ህዝቡ እየተከታተለ የሚያቆመው የፓርቲ ስርዓት ማጣታችን አንዱ የችግሩ ምንጭ አርጌያየዋለሁ። ይሄ አደረጃጀት መለወጥ አለበት። በደጋፊዎችና በአባላት መካከል ልዩነት መፍጠር አለብን የሚል አቅጣጫ አንዱ ይታየኛል። ሌላው አንዱ ትልቁ ችግራችን ፓርቲዎች የሚፈልጉትን ሰዎች አያገኙ፣ የሚፈለጉ ሰዎች ፓርቲውን በእውቀት የሚመራ በእውቀት ላይ የተመሰረተ ስራ እንዲሰራ በእውነት መስራት የሚያስችለን አቅም አጣን። ለዚህ ደግሞ አቅሙ ያላቸው ችሎታው ያላቸው ሰዎች በአንድ ወይም በሌላ ምክንያት ፓርቲዎች መጥተው ማጠናከር ስራ ባለመሰራቱ ትልቅ ችግር ውስጥ ወድቀናል እ ዘመናዊ ፖለቲካ ማካሄድ የሚችሉ ትውልድ አመራሮች አላመጣን። እኛው ቁጭ ያን ስማችንን የለዋወጠት ፖለቲካውን ማለት የሌለው እያደረግ አጠቃላይ የሰጡን በአንድነት ውስጥም የተመለከቱት ችግር ሊሆን ይችላል። ግን አሁን የመግባቢያ ሰነድ የፈረማችሁ ፓርቲዎች ምን ተስፋ ነው የምታዩት? ይሄ አሁን ያሉትን ችግር ለመቅረፍ እንግዲህ እነዚህን ችግሮች ለመቅረፍ እነዚህ አሁን ፍዳሜ ዕለት የፈረሙት ሀያ ሶስት ናቸው። ሌሎችን በደረጃ መተን እንፈርማለን ያሉ አሉት። ሀያ ሶስትን በጣም ትልቅ ቁጥር ነው። ጉዳዩ የቁጥርም ጉዳይ አይደለም። ትልቁ ዓላማችን ይሄ ቅድም ያነሳቸውም አንዱ ለሌላው ስጋት ሆኖ መታየትን ይቀንሳል። የአብሮ መስራት ፖለቲካ መተባበሪን ይጨምራል ቢጨምራል አገርን ማዕከል ያደረገ ፖለቲካ ለመስራት መነጋገር፣ መቀራረብ፣ አንዱ የሌላውን ፕሮግራም ማየት በፕሮግራም አካባቢ ምንድን ነው ለመሆኑ እንደዚህ ሰነጣጥቆን ቦጫጭቆን ያስቀመጠን ነገር የሚለውን ለመመርመርና ሪሊ በህዝቡን መካከል ሁሉም የሚወክሏቸው ህዝቦች አሏቸው። ከጀርባቸው በህዝቦች መካከልን እንደው ቁርሾ፣ መጣላት፣ አለመግባባት የሚያስከትሉ ችግሮች እንዲፈቱ ሁሉም በአካባቢው ይህንን የአብሮ መስራትን ትልቅነትና የኢትዮጵያን ማዕከል ያደረገ ፕሮግራምና እንቅስቃሴ ማዳበር አንዱ ሌላውም እንዳንኳስስ የመከፋፈል አፍራሽ እንቅስቃሴዎችን ለመክታት ይረዳል ብሎም እንግዲህ አንዱ በደንባችን ላይ ያስቀመጥ ነው ትብብሩ በበለጠ ስለሚጠናከርበትና ሌሎች የጋራ ተግባራትን ለመፈጸም ወደማያስችለው ደረጃ አቅጣጫ ለመንደፍ ነው። ሌሎችም የዚህ ስብስብ አባል ያልሆኑ ፓርቲዎችን ወደዚህ ስብስብ መጥተው ይህን ስብስብ አጠናክረው ወደ እድገት ደረጃ እንድንደርስ ለመስራት ነው እንግዲህ ዋናው አላማችን። በጣም ጥሩ። አቶ አስራጣሴ አሉላ መድረኩን ተሻሙ። የለም ትዝታ፣ ጥሩ ጥሩ ጥያቄዎች እየተነሱ ነው። እከተልሻለሁ አንድ ለተቀሩት ተሳታፊዎች ለአቶ ይልቃል እና ለአቶ ሙሼ አሁን እራሳችሁ ከገመገማችሁት ፓርቲዎች እንደ አንድ ደሴት ነው አገሪቱ ውስጥ የሚቀመጡት። ህዝብ ደግሞ በሌላ በኩል አለ። በአንድ በኩል ኢህአዴግ እስከ አምስት ቤት ወርዶ እያደራጀ ነው የሚል ስሞታ ከተቃዋሚዎች ይሰማል። እንግዲህ የሚሰጡ ምክንያቶች አሉ። በማስፈራራትም በጥቅምም በተለያዩ መንገዶች ወዶም የኢህአዴግን ዓላማ ደግፎ የሚሳተፍም ሊኖር ይችላል። ይህ እንዳለ ሆኖ በሌላ በኩል ደግሞ የተቃዋሚ ፓርቲዎች ከዘጠና ሰባት ምርጫ ወዲህ በተለይ ህዝቡ የፖለቲካውንም ነገር እየሸሸ እየራቀ ያኔ የነበረው የተሳትፎ ስሜት እየቀዘቀዘ የሄደበት ሁኔታ ነው የሚስተዋለው። ና እንግዲህ ቀደም ብሎ አቶ ይልቃል ፓርቲዎችም ግለሰቦችም ከማህበረሰብ ነው የሚወጡት የማህበረሰቡ ነጸብራቅ ነን የሚል ነገር አንስተው ነበር። መሪዎች ደግሞ መሪ የሚሆኑት ህዝብን ይዞ አንድ ቦታ ለመድረስ ነው ና ህዝቡ ወደ ነበረው የተሳትፎ ስሜት እንዲመለስ ምን የምታዩት ራእይ ያለ? አቶ ይልቃል፣ መጀመሪያ ልክ ነሽ ያልሽው ነገር ትንታ። ዋናው ነገር መሪ ነኝ ካለ አንድ ሰው እና በመሪነት ተጨማሪ ኃላፊነት ከዜግነቱ በተጨማሪ ወደ ፖለቲካው ሲመጣ የተለየ ኃላፊነትም ይወስዳል በተቻለ መጠን እና ያን ሲያደርግ አሁን ያለንበትን ሁኔታ አይቶ ገምግሞ ወደፊት ለመራመድ የሚያደርገው ነገር ነው እና በዚህ ጉዳይ እኛ ፓርቲ በኩል እንደ ሰማያዊ ፓርቲ ብዙ እያደረግን ያለናቸው ነገሮች አሉ። ለምሳሌ ቅድም እንደጠቀሱት እኔ አንድነት ፓርቲ ውስጥ ነበርኩኝ። ነገር ግን ከአንድነት ስወጣም አንድነት ወደ ግራ እያደረገ ሲሄድና ወደ መድረክ ሲጠጋ እኔ ደግሞ የዚህ ትውልድ ሰው በመሆን ያኛው የፖለቲካ አስተሳሰብ አሁን ባለሁበት ሁኔታ ስለማይቀርበኝ ወደዚህ ይወጣል። ነገር ግን በግለሰብ ደረጃ ምንም አይነት ልዩነት አልነበረርብንም። ጋሽ አስራት ጋር ቅዳሜ ዕለት አብረን ዝና ስንጠጣ ነበረ። ከዛ በፊትም ምን ቢሮ ይመጣ እሳቸው ቢሮ ይሄዳለው፣ እንገናኛለን፣ እንወያያለን። ኢንጂነር ሀይሉ ጋር ትናንትና ስልክ ነበረኝ። ይሄ በግለሰቦች ደረጃ ያለ የግል ጠባይ አድርጎ መታየት የለበትም። አሁን በህብረተሰብ ውስጥ ያለው ችግር በዘጠና ሰባት የተፈጠረው የፖለቲካ ስህተት ዋጋ እየከፈልን ነው ያለውን ያንን ሂሳብ እያወራረድ ነው ገና በዚህ ያንን የወደቀውን ተስፋ መልሶ የሚያነሳ ጠንካራ የፖለቲካ ስራ ያስፈልጋል። በፖለቲከኞች ላይ እምነት እንዲያሳድር ህዝቡ ያ ነገር እንዳይደገም ለማድረግ መጀመሪያ ሳሌ ሆነው አሪያ ሆነው በፓርቲያቸው የውስጥ ዲሞክራሲ፣ በፓርቲዎቹ የጎንዮሽ ግንኙነት፣ በፓርቲዎቹ የአመራር ብቃትና ቅዶ በመስራት ውስጥ ሰፊና ከባድ ስራ ይጠበቃል። በዚህም መሰረት እኛ የመጀመሪያ ጠቅላላ ጉባኤያችንን ስናደርግ የአንድነት ከፍተኛ አመራሮች ዶክተር ነጋሶን ጀምሮ የክብር እንግዳችን ነበሩ። እኔ ከአንድነት ቦጣም ሌላው አዲስ ሰው ስለሆነ በብዛት ይሄ እንግዲህ የተግባር ማሳያ ነው የልዩነቶችን ያልነገር እሳቸውም ተገኝተው ነበረ። እንደዚሁም የኢንጂነር ኃይሉ በህመም ምክንያት አይገኙ እንጂ ጸሐፊያቸውና ምክትል ፕሬዚዳንታቸው ነበሩ ሰማያዊ ሲመሰረት። ስለዚህ ከሌሎች ፓርቲዎች ጋር የጎንዮሽ የጠላትነት ግንኙነት የለንም። ሀያ ስምንቱ ፓርቲም ሲመሰረት በእኛ በስራ አስፈጻሚ የተወያየንባቸውን ነገሮች አዳማ ከመሄዳችን በፊት ከጋሽ አሳታ ጋር ቁጭ ብለን እንዴት መስራት እንዳለብን ተነጋግረናል። ከዶክተር ነጋሶም ጋር እንደዚሁ፣ ከመድረክ ሰዎችም ጋር እንደዚሁ፣ ከመያድ አመራሮችም ጋር እንደዚሁ እኔ ቢሮ መሰለኝ ተነጋግረናል። ስለዚህ ይሄ እንደው በጠላትነት የምንተያይ እንዳልሆነ ይሄ ፐብሊክ የምናገረው ነው። የሚሰሙትን ነው ሰዎች ይሄ ሊታወቅ በተጨማሪ ግን ወደ ጥያቄ እየሄዱልኝ ነው። ህዝብን፣ እንዴት ነው ህዝቡን ለመመለስ? ጠንካራ የሆነ ፓርቲዎች ታማኝ ነው መስራት አለባቸው። እኛ ከምናደርጋቸው ስራዎች አንዱ ወጣቶች ወደ አመራር እንዲመጡ አድርገናል። ብዙዎቹ በተለይም በዕድሜ የገፉና በግራ ዘመን ፖለቲካው ሰዎች ስለሆኑ አዲስ ብልድ ማየት ይፈልጋል። አዲስ አስተሳሰብ፣ አዲስ ትውልድ ማየት ይፈልጋል። በዛም ምክንያት የሰማያዊ አመራር በብዛት ወጣት ነው ወይም አዲሱ ትውልድ የሚባል ነው እና ቅድማቱ ሙሸት ይገልጽ እንደነበረው ከሰማንያ ሶስት ዓመተ ምህረት በኋላ ፖለቲካን በስነ ስርአት መረዳት የጀመረው ትውልድ ነው አሁን በአመራር ላይ ያለው በሰማያ በኩል ይሄም ሁኖ ግን ታላላቅ ሰዎች በየጊዜው ያላቸውን ልምድ እንደ የጀኔሬሽን ጃፕ እንዳይፈጠር እንደ ፕሮፌሰር መስፍን ወልደ ማርያም እንደ ዶክተር ያዕቆብ ኃይለ ማርያም ፕሮፌሰር በፈቃዱ ደግፌ በፓርቲያችን ጽህፈት ቤት እየተገኙ እንደነ ዶክተር ዳኛቸው አይነት የልምዳቸውን እያሳተፉ ነው ስለዚህ ሁለቱንም ትውልድ በማገናኘት በኩል አንደኛ በዚህ በፓርቲዎች በጋራ ግንኙነት ውስጥ የራሳችን አስተዋጽኦ በማሰጣት በህዝቡ ውስጥ ሙሉ ልትነት እንዲሰማ ማድረግ፣ ይሄም ደግሞ አዲስ ፓርቲ እንደመሆኑ የቀይዩትን ትውልዶች በማሳተፍ እንዲሁ ተነጥሎ የወጣና ና አብዮተኛ አለመሆኑን በተግባር ትላልቅ ሰዎች አሁን የጠቀሱሉ ሰዎች በተለያየ አገሪቷ ጉዳዮች በፓርቲያችን ውስጥ ወጣቶችን እየሰበሰቡ ትምህርት መስጠት መልካም፣ እንዲሁም ወጣ ብሎ ዲቤት ውይይት እንዲደረግ የተለያዩ አጀንዳዎችን እየያዝን ወደ ህዝብ እየወጣና ያለ ነው በሶስቱ አቅጣጫ በፓርቲዎች የገንኙዎች ግንኙነትም አዲስን ትውልድ በማሳተፍም በፓርቲያችን ውስጥም ደግሞ ትላልቅ ሰዎች እየመጡ ከወጣቱ ጋር ትምህርት እንዲሰጡ የትውልዱን ቅጥልጥሎች በመስጠት እንግዲህ ህዝቡን የፖለቲካ ተሳትፎና ተስፋ እንደገና ለማንሰራራት ነው ሰማያዊ ጥረት እያደረገ ያለ። መልካም እንግዲህ ከአመራር የጠራ አካሄድ ወይንም አይነተኛ ለውጦችን በማምጣት ሌሎችን ወጣቶችን ተሳታፊ ለማድረግ ህዝቡንም ለመቅረብ እስካሉት ድረስ እንዲሁም በግል ደረጃ በአመራር ውስጥ የነበራቸው ሰዎች ያላቸው ግንኙነት ሂደቱ ላይ እንዳያጠላ የማድረጉን ጥረትም ጨምረው ገልጸዋል። የሺ ዘጠኝ መቶ ዘጠና ሰባቱ የፖለቲካ ሁኔታ ዛሬ ሂሳብ እያወራረድን ነው። ያ ሁኔታ የፈጠረው ችግር ነው ብለዋል አቶ ይልቃል። አቶ ሙሼ ወደ እርስዎ ልሻገር። እርስዎስ ምን ይታዮታል? የህብረተሰብ ተሳትፎ ምናልባትም የመጨረሻው ዝቅተኛ የሚባልበት ነው፣ ከሺህ ዘጠኝ መቶ ዘጠና ሰባት ወዲህ። ዛሬ ያለው የፖለቲካ ድርጅቶች በርካቶቻችሁ ያኔም የነበራችሁ አዳዲሶችንም ጨምራችሁ መድረኩ ላይ አላችሁና ምን አይነት ሁኔታዎች ይህን ዛሬ ያለውን አዝማሚያ ሊለውጡ ይችላሉ። የህብረተሰብ መሆን ብለዋል አቶ አስራት ቀደም ብለው ፖለቲካ ድርጅቶች የግል እስኪመስሉ ድረስ ሄደዋል የሚል ጠንከር ያለ አስተያየት ሰጥተዋል። ምን ይታየዎታል? የህብረተሰብ ፓርቲ ለመሆን ህዝቡን በንቃት ለማሳተፍ እና ለውጥ ለማምጣት። አመሰግናለሁ። መጀመሪያ እንግዲህ እንደዚህ አይነት መሰረታዊና በጣም ወሳኝ የሆነ ጉዳይ ከፖለቲካ አመራር በላይም በጣም በጥልቀት መሰራት የሚገባው ነገር ነው ብዬ ነው ለምን ቢባል በጥቂት የአመራር ሀይሎች ብቻ እንደዚህ አይነትን ሁሉን የመድረስ እና ሁሉንም በሚፈልገው ደረጃ ወደ ራስ የመሳብ አቅም ይኖራል ብዬ አላስብም። ሌላው እና መሰረታዊ ችግር አድርጌ በዚህ ጉዳይ ላይ የምወስደው ብዙ ጊዜ ተቃዋሚ የፖለቲካ ፓርቲዎች በተጨባጭ ማድረግ የሚችሉት እና ሀገሪቱ ውስጥ ያለው ማህበረሰባዊም ኢኮኖሚያዊም ፖለቲካዊም ችግሮች ምን እንደሚመስሉ ለማጣጣም አለመቻል ችግር ውጤት ነው ብዬ አስባለሁ። በእኔ እምነት ፓርቲም በተደጋጋሚ እንደሚገመግመው በአብዛኛው ማህበረሰቡ ደርግ ስርዓት ጀምሮ በፖለቲካ ውሳኔው፣ በፖለቲካ አቋሙ፣ በፖለቲካ አስተሳሰቡ በደረሰበት መቃ፣ ግድያ፣ ስደት ምክንያት ፖለቲካን አሁንም የራሱ አድርጎ ከዛ ደግሞ እጠቀማለሁ፣ ራሴንም ጠቅማለሁ፣ ሀገሬን ጠቅማለሁ የሚልበትን ወሳኝ ነገር ለመቀበል የሚችልበት ደረጃ ላይ አልደረሰም ብዬ ነው የማምነው። ምናልባት ከአስራ ዘጠኝ ዘጠና ሰባት አካባቢ ይሄንን ነገር ሰብሮ የመውጣትና ተቃዋሚ የፖለቲካ ፓርቲዎችን የመቀላቀል የአንድነትና የአብሮነት መንፈስ ተፈጥሯል። ያ የተፈጠረው መንፈስ በሚገባው መልኩ መቃኘት ስላልቻለ እና እንዲቀጥል ማድረግ ባለመቻሉ ምክንያት ማህበረሰቡ እንደገና አፈግ ፍጎ ድሮ ወደ ነበረበት መንፈስ ነው የተመለሰው። በእኔ እምነት ቀጥተኛ የተሳትፎ የህዝቡ ቀጥተኛ የሆነ የተሳትፎ ሚናው ቀንሱ የቀነሰ ሊመስል ይችላል እንጂ በተለያየ መንገድ ከተቃዋሚ የፖለቲካ ፓርቲዎች ጋር አብሮነቱን በተደጋጋሚ በግልም በተለያየ በማህበር ጉዳዮች ላይ ያለው እሰማለሁ፣ አዳምጣለሁ የጎደለው ነገር የሚመስለኝ የስነ ልቦና ዝግጅቱ ነው። የስነ ልቦና ዝግጅቱ ማለት ምንድን ነው? ፖለቲካውን ዘመናዊ ማድረግ ህይወቱ ከፖለቲካ በሚመጣ ተረፈ ነገር ሊቃወስና ሊሰናከል እንደማይችል እንዲያረጋግጥ ጉልበቱን መስጠት ነው። የጎደለው የፖለቲካ ፍልስፍና፣ የፖለቲካ ትንታኔ ችግር ያለ አይመስለኝም። በተገኘችውም ጠባብ መድረክ ብትሆን የሚተላለፈው መልእክት ማህበረሰቡን ደርሶ ማህበረሰቡን እንደሚያነሳሳው ስሜቱም እንደሚነካል። እዚህ መድረክ ላይ ያሉትም ሰዎች ሊመሰክሩት የሚችሉት ነገር ነው። ሁላችንም ጋር ያለ ነገር ነው ማለት ነው። ችግሩ ግን አሁንም ሰው ከአስራ ዘጠኝ ሰማንያ ሶስት ዓመተ ምህረት በፊት ወደ ነበረበት ፖለቲካ ከፍተኛ ዋጋ ያስከፍላል ወደሚለው ነገር የተመለሰ ይመስለኛል እና ቀጥተኛ ተሳትፎን በጣም ቀንሷል። ስለዚህ ከማደራጀት ስራ ጎን ጋር የኢትዮጵያ አጠቃላይ የፖለቲካ ስርዓት አስተሳሰብ መለወጥ አለበት የሚል እምነት ያለ ይህ ምንድን ነው? ህግ አለ? አዎ። ፖለቲካ ፓርቲዎች እንዲደራጁ ህግ ይፈቅዳል ወይ? አዎ ይፈቅዳል። ያሉት ህጎች ግን በተለያየ መመሪያና ደንብ አማካኝነት ተቃዋሚ የፖለቲካ ፓርቲዎች እንዲያበቡና እንዲጠናከሩ የሚያስፈልገው ሚና መጫወት አልቻሉ። ይሄ እንግዲህ ከገዢው ፓርቲ ሳይድ የሚታየው ችግር ነው። ለምን ቢባል ህግ በመኖሩ ብቻ ተቃዋሚ ፖለቲካ ፓርቲዎች በፈለጉበት ጊዜ በፈለጉበት ሁኔታ ማህበረሰቡን ደርሰው አደራጅተው ዋስትና ከስራው ሳይፈናቀል፣ ሳይታሰብ፣ ሳይሰደድ ስጋት ሳያድርበት አንዳንዱ ተጨባጭ አንዳንዱ ተጨባጭ አለ ከስነ ልቦና ቀውስ የሚመነጭ ችግርን ሊቋቋም የሚያደርገውን ሁኔታ ይፈጠራል። ስለዚህ ካለው ሰላማዊ የፖለቲካ ትግል ዘመን እጥረት አኳያ በአንድ በኩል ሁለተኛ ህጎቹ ከህግነትን በላይ ወጥተው ሚዛናዊነት፣ ፍትሀዊነት የመሳሰሉትን ነገሮች እያቀፉ ባለመሆናቸው ምክንያቱም ህግና ዳኝነት ጉልበትና ገንዘብ ያለው ሰው በፈለገው መንገድ ሊጠቀምባቸው ይችላል። እንደዚህ አይነት ነገር አለመኖሩን ለማህበረሰቡ በበቂ ሁኔታ ካልሰጠ ነው። ህይወቱን ህልውናውንም ደግሞ የሚወስድ ነገር እንደሆነ እንዲረዳ ካላደረግ ነው። እንደተባለው አማራጭ መኖሩ ብቻ ፕሮግራም መኖሩ ብቻ ደንብ መኖሩ ብቻ በራሱ በቂም አይደለም። መልካም። ጥቂት ደቂቃዎች ናቸው የቀሩን። አቶ አስራ አጣሴ የመጨረሻውን እድል ለርሶ እንስጥ። በእውነቱ ይሄ አሁን ወሳኝ ደረጃ ላይ የደረስን ነው የሚመስለኝ። ሁሉም ነገር እንደ ወትረው እንደ አቻምናው፣ እንደ አምናው መቀጠል አይችልም ወይንም በትክክል ሰላማዊ ታጋዮች ነን ብለን እየተናገር የሰላማዊ ትግል የሚጠይቀውን ጥንካሬ የሰላማዊ ትግል የሚጠይቀውን ብርታት፣ ድፍረት፣ ስልቶቹ ደፍረን የማንጠቀም ከሆነ በእውነት ህዝብን ወደ ትግሉ ልናመጣ አንችልም። እኔ አሁን የኢህአዴግን መውቀስ ብቻ አይበቃም። አሁን ወቀሳው እኛ እሱን ከመውቀስ ወደ መታገል መሸጋገር አለበት። ትግሉን የደረጃ እድገት የአይነት ለውጥ ማድረግ አለበት። ይሄ ማለት ምንድን ነው? እየተከለከል በአንድ ትልቁ የሰላማዊ ትግል አባት የሆነው አንድ ወቅት ከተናገረው ማስታውሻው ነገር ማንም ክብርህን ሊነጥቀህ አይችልም፣ አንተ ተስማምተህ ካልፈቀድክለት። አሁን እኮ ኢህአዴግን እየጮህን፣ እያወገዝን፣ እየኮነን ያለው እየፈቀድን ለ እየሰጠነው ነው፣ እሺ እያልነው ነው። ስለዚህ በቃ ትግሉን ከፍ ማድረግ አለበት። ወደ ሰላማዊ ትግል ሰላማዊ ሰልፍ መካሄድ አለበት። ወደ እዚህ ኡጋንዳ እኮ በቅርቡ ያየ ነው። ወቅቱ ወርቅ፣ ወደ ስራ በግር መሄድ ይሄም መንግስት መቋቋም አለብን ያለ በለዛ፣ ህዝቡም ወደ ትግሉ አይመጣም። ተኝታችኋል እያለ አንዳንድ ጊዜ ሰላማዊ ታጋዮች ምን እንላለን? እሱ ደግሞ ሰላማዊ እንቅልፍ ላይ ናቸው እንጂ ያላቸው ሰላማዊ ትግል ላይ አይ፣ ይህን ስ ህዝቡ ኃላፊነት የለበትም። ትግሉ ሁሉ የፓርቲዎች አይደለም፣ አይደለም። አንድ ብቻ ኢንተረስቲንግ የሆነች ጥሩ ጥያቄ እዚህ ላንሳ። ጸረ የስነ ምግባርና ጸረ ሙስና ኮሚሽን አንድ ጥናት አስጠንቶ የጥናቱ ውጤት የሚያሳዩ በከፍተኛ ደረጃ የህብረተሰቡን አመኔታ ያጡ ተቋማት በተራ ሲያስቀምጥ አንደኛ ፍርድ ቤቶች ነው፣ ሁለተኛ ፖሊስ፣ ከዚያ የጉምሩክ ገቢዎች ባለስልጣን፣ የወረዳ መስተዳደር አካላት ማዘጋጀት እነዚህ ካልታመኑ እኮ ህዝቡ እየኖረ አይደለም። የህግ የበላይነት እየተጠበቀ አይደለም። እና ስለዚህ ቅድም እንደተባለው የህዝብን አመራር መስጠት ካለብን በደምብ አመራር መስጠት አለብን። ዋጋ ለመክፈል መዘጋጀት አለብን። እንደምታውቁት እና አቶ በቀለ ገርባ፣ እነ ኦልባና ለሊሳ፣ እና እንዱ አለም እነ እስክንድር፣ እነ ናትናኤል እንዴ ለመታሰርም እኮ ፈቃደኞች አይደለንም እኳ እየፈራን ነው ያለን እየፈራንና ዋጋ ማንከፍል ከፍል ከሆነ አንዳንዶቻችን ከሰላማዊ ትግሉ

አዳዲስ ወጣቶች የሚመጡበትን መፈለግ ነው። እኔ ይሄ መልካም መልካም አነጋጋሪ አንኳር ነጥቦች አንስታቸዋል። ከወቅታዊ የፖለቲካ ምህዳር እስከ ዲሞክራሲ ባህል፣ የገዢው ፓርቲ ያሳድርብናል ያላችሁትን ተጽዕኖ፣ የተቃዋሚ ፓርቲ ሚናና እንዲሁም የህዝብ ተሳትፎ፣ ወደፊት በተከታታይ ፕሮግራሞች የፍልስፍና፣ የፖለቲካ ሳይንስና የህብረተሰብ ሳይንስ ምሁራንን ጨምረን እናወያያለን። ትዝታ እንግዶቻችን እናመስግነን መሸኘት ሊኖርብን ነው። እናመሰግናለን አቶ አስራጣሴ የአንድነት ፓርቲ ዋና ጸሀፊና የዚህ አዲሱ ስብስብ ጊዜያዊ ኮሚቴ ሰብሳቢ። እናመሰግናለን አቶ ሙሼ ሰሙ የኢዴፓ ፕሬዚደንት፣ እንዲሁም አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ጋር ግን። እናመሰግናለን። እናመሰግናለን ግዜ ስለተሰጠኝ ስል